ወደ ዝግጅት ክፍላችን ከወልቃይት የሚደውሉ የአካባቢው ነዋሪዎች የተለያየ ገጽታ ያላቸው ጥቃትና ወከባ እየተፈጸመብን ነው እያሉ ነው። እንዲህ አይነቱ ወከባ የሚደርስባቸው አካባቢያቸው ወደ ትግራይ መካለሉ አግባብ አይደለም፣ የኛ ክልል አማራ ነው የሚል ጥያቄ በማንሳታቸውና ጥያቄያቸውንም በፊርማ አስደግፈው ወደ አዲስ አበባ ወደ ፌዴሬሽን ምክር ቤት አቤቱታ በመላካቸው እንደሆነ ነዋሪዎቹ እየተናገሩ ነው። ማምሻውን ያነጋገርኳቸውን አንድ ነዋሪ ድምፅ ላሰማችሁ። ማንነትን መግለጽ አልችለውም። አፈና ምክንያቱ በሌሊት ያፈኑ ስለሆነ ህዝባችን፣ እንዲሁም በተለያየ መንገድ እና ትግሬነት አምናችሁበት የቆያችሁ ስለሆነ እንዴት አሁን አማራ ብላችሁ ጠይቃላችሁ? እስካሁን በሀያ አራት ዓመታት በትግሬ መስተዳደር ነው የቆያችሁና አሁን ለምን ጠይቃላችሁ? የምን ጥያቄ ማሰራራትና ዛኪ ኃይላችን ህዝባችን ደግሞ በኃይል እየሰበሰቡ መጠሪያ በገጠር ያለን ህዝብ በሙሉ እየሰበሰቡ በር እንሰጣለን እነዚያ ትሆሉ አማራ አያዋጣችሁም። ከኛ ጋር ተማሳስላችሁ ብትሰሩ ነው የሚሻለን። ይሄ ድል ያመጣው የትግራይ ህዝብ ነው፣ አማራን አይወክልም። በስውራዊ ማለት ነው። ምክንያቱም አስረጅ በሌላው ለብቻው ለብቻቸው የሚናገሩት ነገር አለ። እስቲ አሁን በእነዚህ ቀናት ውስጥ እየተደረገ ያለ ነገር ሊነግሩኝ የሚችሉት ነገር አለ። የተፈጠሩ የተፈጸሙ ነገሮች ያው የተፈጸሙት ያሉ ነገሮች አማራ ነን ብላችሁ የምትናገሩ ከሆነ ህዝብ እንደዚህ ያላችሁ የምትናገሩ የቦታው በሶስት ለሶስም ዳራት የምትናገሩ ከሆነ ይዘ እናድቃችኋለን፣ እናጠፋችኋለን። ወይም ደግሞ ይሄ መሬት የትግራይ መሬት ስለሆነ ለቃችሁ ወደ አማራ ክልል ግቡ የሚል ማሰራራቻና ዛቻ በእኛ ላይ የተፈጸመ ነው ያለ ልቆቁ እስከ ማለት ደርሰናል። እኛ አገራችን፣ ትውልዳችን ጎንደር ነን። ትውልዳችን ጎንደር እያለን ግን ከጥንት ጀምሮ እስከ ሰማያ ሶስት አመተ ምህረት የሀደግ እስከሚገባ ድረስ እኛ በጎንደር አስተዳደር የቆየነ ሰዎች አሉ። ለሀያ አራት አመታት የሚያህል ግን ህዝባችን ወዶ ሳይሆን ሁለት ሶስት ሰዎች ከወንበር የተቀመጡ በራሳቸውን ስልጣናቸው ለማሳደግ ያደረጉት ህዝባችን ሳያቅ እንደ አዲስ ምዕራብ ትግራይ ተውሎ ተሰይሞ ብዙ ህዝባችን የተያዘ እንዲጠፋ እና አድራሻው ሳይታወቅ በእስር ነው ያለ ሙት ሆኖ እኛ የማናውቅበት ሁኔታ አለን ሳይለቀስለት ለሀያ አራት አመት የጠፋ ህዝባችንን ብዙ ነው ቁጥር የለውም በአሁን ሰአትም ህዝባችን እየተፈራረ ነው ያለ እንዴት ይፈራራል ይሄ የፖለቲካ ጉዳይ አለን እኛ ምንጠይቁ ያለን የማንነት ጉዳይ ነው ማንነታችን ደግሞ ትውልዳችን አመጣኪያን ሁሉ ሁኔታችንን ያማራ ነን የውራት ያቃ አመጣችን መሬታችንም እንደዛው ነው ተመሳሳይ ነው ስለዚህ እኛ ማንነታችን ይታወቅልን ባህላችን አማራ ነው ስለዚህ አማራ ስለሆነ ደግሞ በአማራ ክልል መስተዳደር ነው የምንችለው ብለን በጠየቅ ነው። ግን ህዝባችን እየታፈነና እየተስፈራራ የሚኖርበት ሁኔታ ከሆነ አስቸጋሪ ሆኖብናል። እኛ እንደዛ ነው አይነት አስተዳደር ነው ያለውን በመጣ። ለመሆኑ እንደዚህ አይነት ዛቻ ማስፈራሪያ የሚያደርሱ ሰዎች በስም ሊጠቅሱልኝ የሚችሏቸው አሉ ወይም በስልጣናቸው ቢያንስ ቢያንስ ያው እንደዚህ የሚያደርጉት ሰዎች የወረዳ ተወካዮች ነው ብለው የመጡ ሰዎች አሉ። እንዲሁም የአካባቢ ምንሻዎች መጠሪያ የያዙ እኛም አናውቃቸው በአካባቢ የማይኖሩ ሰዎች ደህንነቶችም እንዲሁም ፖሊሶችም የመጡ መጥሪያ የሰጡና ለዛ በኋላ በሁለት ፖሊስ በሁለት ደህንነት ታጅበው ወደ ፖሊስ ጠባት ያላለ ሄደ። እዛ በኋላ በሀይል ፈርም፣ እኔ ትግሬ ነኝ ብለህ ፈርም ይሉናል። አንፈርምም ካለ ደግሞ ካልፈረምክ እዚህ አካባቢ እንዳናየች፣ ይሄ ትግራይ መሬት ስለሆነ ውጣና ሂድ፣ አማራ ክልል ግባ። አማራ አይደለም ይሄ ሚያስተዳድረው፣ እንዴት ትግራይ መሬት እየኖርክ አማራ ስላለው፣ ያም የሚመጡ ሰዎች ደግሞ ደህንነቶችም አሉ ፖሊሶችም አሉ። እኛም አነቃቸው በዚህ አካባቢ የማይኖሩ ከመሀል ሀገር ከትግራይ መጠው በገጠርም በተለያዩ መንገድ የተንቀሳቀሱ እንደዚህ የሚሰሩ ሰዎች አሉ። ውጡ እስከ ማለት ደርሰናል። እኛ ከሀገራችን ወጥተን ወዴት ነው የምንሄደው? የወልቃየት ሰው ነው የሚወሱ ነው። እዛ ነዋሪ ከጥንት ጀምሮ የኖረ ህዝብ ስላለ ፌዴሬሽን ምክር ቤት ወር ቢያናግረን ህዝባችን በግልጽ መነጋገር አለበት አለ በተዛጋ ምክንያቱ ትግሬ ነ ወይ ብሎ ነው የሚመልሰው ወይስ አማራ ነ ብሎ ነው የሚመልሰው። ህዝቡ ነው የሚወስ ነው። ስለዚህ በኃይል ይህን ከጥንት ጀምሮ እስከ ሰማንያ ሦስት ዓመተ ምህረት የነበረ አስተዳደር ግን ተቀይሮ እንደዚህ በሀገራችን ምድር ማስፈራራትና ብዙ ዛቻ ሲደርስብን እኛ ያ መጽሐፍ የታተመው ለወልቃይት ህዝብ የማይወክል መጽሐፍ ከሆነ የዓለም መንግስት እንዲያውቅልን እኛ በህገ መንግስት መሰረት በአንቀጽ ሰላሳ ዘጠኝ እንዲሁም አርባ ስድስት እና አርባ አምስት ያለው በዛ መሰረት ብሔራችን ይታወቅልን እና ብሔራ አማራ ብለን በጠየቅነው ግን እዛችን የሚታፈልና የተለያየ መስፈራቻና ዛቻ የሚደርስበት ከሆነ አስቸጋሪ ጉዳይ ነው ያለ ይህንን ጥያቄ በማንሳታቸው ምክንያት የታሰሩ ሰዎች ወይም ሌላ ጉዳት የደረሰባቸው፣ ድብደባ የደረሰባቸው ወይም የህይወት ጉዳትም ቢሆን የደረሰባቸው ሰዎች አሉ? እርሶ የሚያውቋቸው በአሁን ሰዓት? አዎን። በአሁኑ ሰዓት ያለ ያው ድሮ የጠፉ ሰዎች ስም ዝርዝር አስቀምጠናል። ብዙ ናቸው። ይሄን ነገር ሳይጀመር የጠፉ ሰዎች አሉን። ስንት ሰዎች ይሆናሉ? ጠቅላላ የወልቃይ ሰው አድራሻው ሳይታወቅ ጠፍቶ የቀረብ ወደ ሶስት ሞት ህዝብ ያለ። የት እንዳሉ አታውቁም? የት እንደደረሱ አናቅም። ማን እንዳጠፋቸው የምታውቁት ነገር አለ ወይም የምትሰሙት ጭምጭምታ ምንም ነገር ቢሆን መረጃ አላችሁ? ለነዚህ ሰዎች ያጠፋቸው የትግራይ ተወላጆቹ ነው። በሌሊትም በቀንም እየመጡ ከማህና ገር እየመጡ አንተ መስነ አንተ እኮ የኛ ጠራፍነ እንፈልጋለን ይሉ አል መጥተው እዛ በኋላ ይሄዳል ወደ አካባቢ ያለው ጣቢያ እዛ በኋላ የት እንደገባ አይታወቅም። እንዲሁም ወይ ምክንያት አድርገው ከገጠር ወደ ከተማ ይገባና ህዝባችን ወደ ከተማ ሲገባ ማታ ጠብቀው ወዛ ፍነው ማጥፋት ብዙ ሰው ነው የጠፋብን። አሁንም ያ አሁን በፊት የጠፋው ህዝብ አሁን የማንነት ጥያቄ በመጠየቅ እንደዚህ ብሎ ሲያፈራሩን እንኳን በቀን አስራ ሁለት ሰዓት በኋላ መንቀሳቀስ አልቻለም። አሁን ግን በዚህ ሰሞን ውስጥ የታሰረ ወይም ሌላ ጉዳት የደረሰበት ሰው አለ የሚያውቁት እርስዎ? አዎ አሁን አጋጣሚ በዚህ ዳንሻ አካባቢ ከዳንሻ በታች ፍርቃና ርዋሳ የሚባል አካባቢ አለ። የእኛ ሰዎች ብዙ አለ እዛ የሚኖሩ ቤታቸው እንዲፈርስ ተደርገዋል። ለምን ያው የትግራይ ሰፋሪዎች እዛ ይመጣሉ ወልቃይ ጠገዴ ተወላጆች የሆነ እዛ ቤት ሰርተው ሲኖሩ ነበሩ። ለምን አማራ ብለን ነው እግራችሁ ነው የማንነት ጥያቄ ያስነሳችሁ በሚል መንስኤ ወደ አስራ ሶስት የሚያሉ ቤታቸው እንዲፈርስ ተደርጓል። መቼ? አሁን በዚህ ሳምንት ውስጥ ከእነሱ ቤታቸው የፈረሰባቸው ሰዎች አንድ ማውቆ ገበሬ መርሻ የሚባል ሜራሴ በአካል ማውቆ ሰውዬ አለ። እንዲሁም እነዚህ አስራ ሁለት ሰዎች ደግሞ ስማቸው ዝርዝር ይዘን ልናስታውቃቸው እንችላለን። ከዛ ውጭ ግን አሁን ታስሯል የሚባል ሰው፣ በቁጥጥር ስር ያለ ሰው ወይም ደግሞ የተደበደበ ሰው አሁን በዚህ ሰሞን ውስጥ አለ የሚያውቁት እርሶ? አዎ፣ ታስረው የተለቀቁ ሰዎች አሉ። የት ነው የታሰሩት? መቼ ነው የታሰሩት? መቼ ተለቀቁ? ያው ይታሰራሉ ከታሰሩ በኋላ ህዝብ ይሄደል ቤተሰብ ያለ አንድ አካባቢ ያለ ህዝብ ይሄድና ለምን ደግሞ ነው የታሰሩ የእነዚህ እኮ የማንነት ጥያቄ ናቸው እንጂ ወንጀል የላቸውም የፖለቲካ ሰዎች አይደሉም ብሎ ህዝቡ ሲናገር ህዝባ እንዲፈቱ ይደረጋል። እዛ ላይ ግን ሰው ካልሄደበት ግን እዛ ታስሮ መሰንበቱ ነው። ከዚህ በተጨማሪም የኪነት ቡድን እያስመጡ በሚያሰሟቸው መዝሙሮችና ጭፈራዎች ማስፈራሪያና ዘለፋዎችን ይለቁብናል ብለዋል ነዋሪው። እንደዚሁም በአካባቢው ነባር ነዋሪዎች ያልነበሩ በየእርሻ ልማቱ የሰፈሩ ሰዎችም አሉ ከሌሎች አካባቢዎች መጥተው ብለዋል። ሌሎችም ተደብድበናል የሚሉ ሰዎችን በሌላ ዝግጅት ይዘንላችሁ እንመለሳለን። ስለ ሁኔታው ማብራሪያ ለማግኘት ወደ ተለያዩ የወረዳውና ወደ ክልሉም ባለስልጣናት ያደረግናቸው ተከታታይና በርካታ ጥረቶች ለጊዜው አልተሳኩም። ይህ በእንዲህ እንዳለም ቢሆን ሁመራ ውስጥ ባለፈው ሳምንት በተካሄደ ከአራት ወረዳዎች የተውጣጡ ስድስት መቶ የሚሆኑ የአካባቢው ነዋሪዎች ተጠሪዎች ተሳትፈውበታል የተባለ በክልሉ ፕሬዚደንት የተመራ ጉባኤ የአቋም መግለጫ አውጥቶ መበተኑ ተዘግቧል። የክልሉ የጸጥታና የአስተዳደር ኃላፊ አቶ ሀዲሽ ዘነበ ሲናገሩ ጉዳዩ ግንቦት ሰባት ሻእቢያ አርበኛ አንድ የሚያስተሳስራቸው በጎንደርና በሰሜን አርማጭሆ አካባቢ ሁኔታዎች አመቺ ናቸው ብለው የጀመሩት ከሶስት አራት ዓመታት በፊት ነው። ሻዕቢያ ሲያሰማራቸው በዚህም በዚያ ይጨፈለቃል። እንደምንም ብሎ ካመለጠም በዚህ አካባቢ ነበር መክኖ የሚቀረው። በተጠቀሰው አካባቢ እሳት አቀጣጥለው ነበር። ወደ እኛም በመጠኑም ተሻግሮ ነበር። በመሰረቱ ይህንን ትርምስ የሚመሩት ኃይሎች ኢህአደግን በምርጫ ሊያሸንፉት አልቻሉም፣ በጦር ሜዳም ገጥመው ሊያሸንፉት አልቻሉም። ስለዚህ የሌለ ድርሰት የማንነት ጥያቄ እያስነሱ እርስ በራሱ እንዲጫረስ ከልማት ጎዳና ለማስወጣት እየሰሩ ይገኛሉ። ከሻዕቢያና ሌሎች ኃይሎች እነማን እንዳሉ መረዳት ይኖርብናል። ይሁንና መንግስት ከዛሬ ጀምሮ ትዕግስቱ መሟጠጡን ልገልጽላችሁ እፈልጋለሁ ብለዋል። የትግራይ ክልል የጸጥታና የአስተዳደር ኃላፊ አቶ ሀዲሽ ዘነበ ናቸው። ባለስልጣናቱንም የሚሰጡን መረጃ ካለ የታሪክና ሌሎችም ባለሙያዎችን ይዘንላችሁ በሌሎች ዝግጅቶች እንመልሳለን።